The Voice of America. በወላይታ ዞን በተከሰተ ግጭት የአምስት ሰዎች ሕይወት ማለፉን ቁጥራቸውን ያልገለጡት ሌሎች ሰዎችን መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አስታውቀዋል። የተፈጠረው ሁኔታ እንዳሳዘናቸው ለክልሉ መንግሥት ቴሌቪዥን ጣቢያ በሰጡት መግለጫ ተናግረዋል። ፕሬዝደንቱ የዞኑ ነዋሪዎች ትናንት ለቪኦኤ በሰጡት ቃል ከጸጥታ አስከባሪዎች ጋር በተፈጠረ ግጭት የተገደለው ሰው አስር እንደሆነ ተናግረው ነበር። ዮናታን ዘብዲዮስ ከሐዋሳ ተከታዩን ዘግቧል። አገር ለማፍረስ ከሚሰሩ አካላት ጋር ተመሳጥሯል የተባሉ የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወላይታ ዞን በተከሰተ ግጭት አምስት ሰዎች መሞታቸውና ቁጥራቸውን በውሉ ያልገለጡት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። አካል ጉዳትን አጋጥሞናል። ወደ አምስት የሚሆኑ ዜጎቻችን ህይወታቸው አጥተዋል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ መረቱን እንዲሰጣቸው እመኛለሁ። መንግስት የህዝቡን ጥያቄ በሰላማዊ መንገድና በህገ መንግስቱ መሰረት ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረ ሁኔታ እንዳሳዘናቸውም ለክልሉ መንግስት ለ ቴሌቪዥን ጣቢያ በሰጡት መግለጫ ገልጠዋል አሁን የለውጡ መንግስት እና አዲስ የተደራጀው ውህድ ፓርቲ የብልጽግና ፓርቲ ህዝቡ መደመጥ አለበት፣ የህዝብ ጥያቄዎች ለዘመናት የከረሙ ወደኋላ የቀሩ ጥያቄዎች፣ ህዝቡን ያስመረሩ ጉዳዮች መፈታት አለባቸው ብሎ ይዞ በሀገር ደረጃም ቅድሚያ ከተሰጣቸው ተግባራት አንዱ ሆኖ እየተሰራበት ያለ ጉዳይ እንደሆነ መላው ህዝባችን ይረዳዋል። የተለያዩ እንቅስቃሴዎች ተደርገዋል። በተለይ በዚህ ዓመት ይህን ጉዳይ ወደ አንድ ልባት ለማድረስ የፌዴራል መንግስትም የክልሉ መንግስትም ከፍ ከፍተኛ ርብርብ እየተደረገ ነው ፓርቲያችንም በዚህ ጉዳይ ላይ ሰፊ ጊዜ ወስዶ እየሰራበት ነው የሚገኘው በቅርቡ ባደረግነው ውይይት የወላይታን ብሔር ጨምሮ መላው የክልላችን ህዝቦች የሚያነሷቸው የአደረጃጀት ጥያቄዎች ሰላማዊና ህጋዊ በሆነ መንገድ ህገ መንግስቱን በተከተለ መንገድ መፈታት አለበት ተብሎ ይህንን ስራ ለመቋጨት የሚያስችሉ ጠንካራ ስራዎች ተጀምሯል በክልል የመደራጀት ጥያቄን በተመለከተ የተሳሳተ አካሄድ ተከትሏል የተባሉ የመንግስት አመራሮች መኖራቸውን ለማስተካከልም ተስማምተው ለተግባራዊነትም ቃል ገብተው እንደነበር፣ ነገር ግን እኒህ ታሰሩ የተባሉ አካላት ቃላቸውን በማፍረስ ያልተገባ ድርጊት ውስጥ በመግባታቸው በቁጥጥር ስር መሆናቸውን ተናግሯል። በየደረጃ ያለ አመራር ይህን የሕዝቡን ጥያቄ ሰላማዊና ህጋዊ በሆነ መንገድ እንዲፈታ ከመንግስት ጋር ተባብሮ መስራት እንደሚገባው፣ በየደረጃ ያለ አመራር ተቀናይቶ መስራት እንደሚገባው በተናጠል በሚደረጉ እንቅስቃሴዎች እና መጓተቶች ምክንያት ብዙ ዋጋ እየከፈልን ስለሆነ ይሄ ነገር እንዲቆምና ፍትሐዊ የሆነ ምላሽ እንዲያገኝ የማድረግ ስራ እንዲሰራ ተግባብተን እስካሁን የሄድንበትንም ተሳሳተ መንገድ ለማረም ቃል ገብተን በየደረጃ ያለው አመራር ተግባብቶ ተገምግሞ ድክመቱን አይቶ ወደ ስራ የገባበት ሁኔታ ነው የነበረው። ከዚህ በተቃራኒ በወላይታ አካባቢ ያሉ ወላይታ ዞንን እንዲመሩ ኃላፊነት የወሰዱ ጥቂት ግለሰቦች፣ አመራሮች በጋራ የተቀመጠውን ስምምነት በመጣስ ጠጫውን እንዲስት በማድረግ እንደገና ወደ ኃይል አማራጭ እንዲሄድ ህብረተሰቡን ወደ ተሳሳተ መንገድ እንዲሄድ ለማድረግ መንግስትና ፓርቲው በጋራ የተስማማንበትን አቅጣጫ በጣሰ መንገድ እንቅስቃሴ ሲያደርጉ እንደነበረ ታይተዋል። በዞኑ ዋና ከተማ ሶዶና በቦዲቲ ከተማ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭትም አላስፈላጊ ዋጋ ተከፍሏልም ብሏል። የወላይታ ህዝብ ጥያቄ ተገቢና ህገ መንግስታዊ ሆኖ ሳለ የህዝቡን ጥያቄ ቀልብሶ ለሌላ አላማ ለማዋል የሚደረገውን ጥረት የወላይታ ህዝብ ተገንዝቦ ማስቆም አለበትም ብሏል። አቶ ርስቱ ይርዳው ወደ ግጭት የሚያመሩና ከክልሉ መንግስት ጋራ ህጋዊ ስርአ አቶ ባልጠበቀ መንገድ ዞኑ ከክልሉ ጋር ነጥሎ ለመሄድ ራሳቸው አቋም ለማስተላለፍ የራሳቸው እርምጃ ለመውሰድ እንቅስቃሴ ሲያደርጉ ክትትልም እየተደረገ ስለነበረ በፀጥታ ኃይሎች እነዚህ አመራሮች ከዚህ ድርገታቸው እንዲታቀቡ ሲጠየቁ ፈቃደኛ ባለመሆናቸው በቁጥጥር ስር እንዲውሉ ተደርጓል። ህገ መንግስታዊ ስርአቱን በጣሰ መንገድ መሄድ እንደማይገባ ቢነገራቸውም በሌሎች አካላት ትላንትና ህዝቡ በተደጋጋሚ ለሚያነሳው ጥያቄ በኃይል አማራጭ የወሰዱ የተለያየ እንግልት ሲፈጽሙ የነበሩ በለውጡ የተወገዱ ኃይሎች በሚሰጡት ትዕዛዝና ከነሱ ጋር ባለው ቅንጅት ምክንያት መንግስት የሚሰጠውን ፓርቲው የሚጸምጠውን አቅጣጫ ወደ ጎን በመተው ጸረ ለውጥ ኃይሎች ጋር ብረው ህዝባችንን ለማይሆን ሁኔታ እየዳረጉ ነው ያሉት የዞኑ ነዋሪዎች ትላንት ለቪኦኤ በሰጡት ቃል ወጣቶች የታሰሩ መሪዎቻችን ይፈቱ በማለት ያሰሙትን ተቃውሞ ተከትሎ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭት በርካቶች መጎዳታቸውና አስር የሚደርሱ ሰዎች ደግሞ እንደተገደሉም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም